መንግስታዊ ያልሆነውና የትጥቅ ግጭቶችንና ስፍራዎችን በተመለከተ የሚከታተለው እንዲሁም በመላው ዓለም የሚታዩ ውከቶችንና ተቃውሞዎችን የሚመለከቱ መረጃዎችን የሚሰበስበው acled በሚል ምጻር የሚታወቀው ተቋም እንደሚለው ከእንደ አውሮፓውያን አቆጣጠር 2000 ዓ.ም ወዲህ በዓለም ከምርጫ ጋር ተያይዘው ከሚነሱ ውከቶች ውስጥ 50 ከመቶ የሚሆኑት የተከሰቱት አፍሪካ ውስጥ ነው። ይህም በምርጫ ወቅት ዜጎችን ለከፍተኛ የጤና አደጋ ያጋለጠ ነው ብሏል። በጋና የጤና ጥበቃ ሚኒስቴር የአምቡላንስ አገልግሎት ኃላፊ የሆኑት ፎስተር ኦንሶንግ ብሪጃን እንደሚሉት በምርጫ ወቅት ሁከት አሳሳቢ ቢሆንም፣ ዋናው አሳሳቢ ሆነው የተገኙት ግን የመኪና አደጋዎች ናቸው። ምክንያቱም ፓርቲዎቹ ቅስቀሳ ለማድረግ የተንቀሳቀሱ ስለሆነ ነው። አንዳንዶቹም በምሽት ነው ቅስቀሳ የሚያደርጉት። እናም ሹፌሮቹ ይደክማቸዋል። እንደምናውቀው ደግሞ የሹፌሮቹን መድከም አደጋ ሊያስከትል ይችላል። እንደተመለከትነው ምርጫ በተካሄደ ቁጥር የትራፊክ አደጋ ይጨምራል። ብሔራዊ የአውራ ጎዳና ደህንነት ባለሥልጣን በበኩሉ እንደሚለው ደግሞ ምርጫ በሚካሄድባቸው ዓመታት በጋና የመኪና አደጋ በአስር ከመቶ ጨምረዋል። የደህንነት አካላት ሕዝብ የተሰበሰቡባቸውን እንዲሁም የምርጫ ዘመቻ የሚካሄድባቸውን ስፍራዎች ለመጠበቅ ስለሚሰማሩ የትራፊክ ደህንነትን የሚጠብቁ አካላት ቁጥር አነስተኛ መሆኑ ችግሩን ያባብሰዋል። ፎስተር ኦንሶንግ ብሪጃን እንደሚሉት ሌላው አሳሳቢ ጉዳይ ደግሞ ዜጋዎች በምርጫ ወቅት ሰልፍ ላይ ለረጅም ሰዓታት በመቆማቸው ምክንያት የሚፈጠረው የሰውነት መዳከምና ውሃ ጥማት የሚያስከ ከተለው ችግሮች ናቸው። አንዳንዶቹ ምግብ አይወስዱም። ምክንያቱም በማለዳ ወጥተው ድምፃቸውን መስጠት ስለሚፈልጉ ነው። ሰልፍ ላይ ለረጅም ሰዓታት ይቆያሉ። አንዳንዶቹም በውሃ ጥም ይዳክማሉ። አንዳንዶቹ ደግሞ ባለመመገባቸው ምክንያት በሰውነታቸው ውስጥ ከፍተኛ የሆነ የስኳር እጥረት ይገጥማቸዋል። እናም ራሳቸውን ስተው ይወድቃሉ። አይዛክ ኒውማን አርተር የስነ ልቦና ሐኪምና በጋና የስነ ልቦና ባለሙያዎች ማህበር ቃል አቀባይ ናቸው። እርሳቸው እንደሚሉት በሰውነት ላይ ከሚደርሰው የጤና እክል ባለፈ በምርጫ ወቅት የሚታየው ውጥረትና መጨነቅ የአእምሮን ጤና በእጅጉ ያውካል። ይህ በተለይም ቀድሞውኑም የአእምሮ ጤና እክል ባለባቸው ሰዎች ላይ የበረታ ሊሆን ይችላል። በምርጫው ወቅት እንደሚፈጠረው ችግር አይነትና ክብደት አንዳንዶች መልሰው ላያገግሙ ይችላሉ። ከተቀረው ህይወታቸው ጋር አብሮ የሚኖር ችግር ሊሆን ይችላል። ጋና በመጪው ቅዳሜ ፕሬዚደንታዊና የፓርላማ ምርጫ ለማካሄድ በምትዘጋጅበት በዚህ ወቅት ለተጠቀሱት የጤና ስጋቶች ምላሽ ለመስጠት ብሔራዊ የአምቡላንስ አገልግሎት ዝግጅቱን አጠናክረዋል። የድንገተኛ ሕክምና አገልግሎት ኃላፊው ዳንኤል አሴራ የጤና ስጋቶቹን ለመቋቋም መስሪያ ቤታቸው በዘመናዊ አምቡላንሶችና የሰለጠኑ ባለሙያዎች የታጠቀ እንደሆነ ተናግረዋል። ናሽናል አምቡላንስ ሰርቪስ ቢን ቱ ጊቭ የብሔራዊ አምቡላንስ አገልግሎት ለተቋማቱ መሰረታዊ የሆነ የመጀመሪያ እርዳታ ሥልጠና ሰጥቷል። እንደ ፖሊስ አገልግሎት፣ የእሳት አደጋ አገልግሎት፣ የስደትና የእስር ቤት ጉዳዮችን በተመለከተ ስልጠና ሰጥቷል። እናም መሰረታዊ እውቀት እንዲኖራቸው ስልጠና ሰጥተናል። በጋና የአምቡላንስ አገልግሎት መስሪያ ቤት የሚገኙ ባለሥልጣናት እንደሚሉት ምርጫዎች የዲሞክራሲ ዋና ክስተቶች ቢሆኑም የጤና ተግዳሮቶችንም ይደቅናሉ። አላማቸውም የዲሞክራሲ መብቶችን ለመተግበር በሚደረገው እንቅስቃሴ ሁሉም ዜጎች ጤንነታቸው የተጠበቀ እንዲሆን ማድረግ ነው።